ሀገርኛ ሪፖርት። ኢትዮጵያና ሶማሊያ ግንኙነታችንን ወደ ነበረበት ለመመለስ ተስማምተናል አሉ። ጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ሐሰን ሻህ መሐመድ የኢትዮጵያና የሶማሊያን ግንኙነት ወደ ነበረበት ለመመለስ ተስማምተናል ብለዋል። ሁለቱ መሪዎች በአዲስ አበባና በመቋዲሾ የተሟላ ዲፕሎማሲያዊ ውክልና እንዲኖር በማድረግ የሁለቱን ሀገራት ግንኙነት ለማጠናከር መስማማታቸውን አስታውቀዋል። ሁለቱ ሀገራት ለአንድ ዓመት ገደማ ሻክሮ የቆየውን ግንኙነታቸውን ለማደስ የተስማሙት የሶማሊያው ፕሬዚደንት ቅዳሜ ጥር 3 ቀን 2017 ዓ ም ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ በኋላ ነው። ሁለቱ መሪዎች በሁለትዮ ጉዳዮች እና ቀጠናዊ የጋራ ጉዳዮች ላይ ሀሳብ መለዋወጣቸውን የጠቅላይ ሚኒስትር ጽህፈት ቤት ከውይይቱ በኋላ ባወጣው የጋራ መግለጫ ጠቁሟል። በመግለጫው መሰረት ሁለቱ ሀገራት ወንድማማቾች ህዝቦች መካከል ያለውን ግንኙነት ለማጠናከር ገንቢ ውይይት አድርገዋል ብሏል። የመሪዎቹ ውሳኔ ከአስር ዓመታት ገደማ በኋላ በሶማሊያ የኢትዮጵያ አምባሳደር ወደ ሞቃዲሾ እንዲመለሱ መንገድ ይጠርጋልም ተብሏል። ሶማሊያ ተቀማጭነታቸው በሞቃዲሾ የነበረውን የኢትዮጵያ አምባሳደር ሙክታር መሐመድን ያባረረችው በመጋቢት 2016 ዓ ም ማለት ነው። የሶማሊያው ፕሬዝዳንት በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ አዲስ አበባ ከመምጣታቸው አስቀድሞ በካምፓላ ከዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ እና ከኬንያው አቻቸው ዊልያም ሩቶ ጋር መገናኘታቸው ይታወሳል። የትግራይ ጊዜያዊ አስተዳደር እንደገና እንዲዋቀር ተጠየቀም። በትግራይ ከሚንቀሳቀሱ ፓርቲዎች መካከል አንዱ የሆነው ሳልሳይ ወያኔ ትግራይ ክልሉን በማስተዳደር ላይ የሚገኘው ጊዜያዊ አስተዳደሩ በሕግ በአካል ቢኖርም በተግባር ግን ፈርሷል ሲል ገልጿል። በመሆኑም ብሔራዊ ጉባኤ ተጠርቶ ጊዜያዊ አስተዳደሩ እንደገና እንዲዋቀር ጠይቋል። በአሁኑ ወቅት በክልሉ የፖለቲካ ኢኮኖሚ፣ ማህበራዊም ሆነ የፍትህ ጉዳዮች ላይ መፍትሄ ሊሰጥ የሚችል መንግስት የለም ማለት ይቻላል ያሉት የፓርቲው ሊቀመንበር አሉላ ኃይሉ ናቸው። የክልሉ ተፈናቃዮች በተመለከተ ሊቀመንበሩ ላለፉት አራት ክረምቶች ወደ ቤታችሁ ትመለሳላችሁ እየተባሉ ሲነገራቸው የነበሩ የክልሉ ተፈናቃዮች በቀጣዩ ክረምት ወደ ቤታቸው ለመመለስ ይህ ነው የሚባል እንቅስቃሴ አልተደረገም ሲሉ ትችት አቅርበዋል። የባህል ሕክምናን በዘመናዊ የትምህርት ካሪኩለም ለማካተት ቅድመ ዝግጅት ስራዎችን እየሰራሁ ነው አለ የጤና ሚኒስቴር። ጤና ሚኒስቴር የባህላዊ ሕክምና የሚመራበትን የሶስት ዓመት ስልታዊ እቅድ ነድፌ እየተንቀሳቀስኩ ነው ብሏል። የስልታዊ እቅዱ ዓላማ አግባባዊ የሆነ የባህል ሕክምና አጠቃቀም እንዲኖር ማስቻል ነው ተብሏል። ስልታዊ እቅዱ እንደ አውሮፓውያኑ አቆጣጠር በሀያ ሀያ ስድስት ድረስ ተግባራዊ የሚደረግ ሲሆን በቅዱ ከተያዙና ለተግባራዊነቱ በእንቅስቃሴ ላይ ከሚገኙ ጉዳዮች ውስጥ የባህል ሕክምናን በትምህርት ካሪኩለም ውስጥ ማካተት አንዱ መሆኑ በጤና ሚኒስቴር የባህል ህክምና ዴስክ ኃላፊ የሆኑት አቶ ናትናኤል ሰለሞን ለሀገር ውስጥ መገናኛ ብዙሀን ተናግረዋል። ኃላፊው በከፍተኛ የትምህርት ተቋማት ደረጃ እንዴት እናካተው፣ በተናጠል በዲግሪ ደረጃ ይሰጥ ወይስ በኮመን ኮርስ ይሰጥ ለሚለው ጥናት እየተሰራ ነው ብለዋል። ለተግባራዊነቱ እንቅስቃሴ በዚህ ዓመት ሁለት ወርክሾፖች ከትምህርት ሚኒስቴር ጋር ተካሂደዋል ተብሏል። የባህል ህክምናን ወደ ትምህርት ካሪኩለም የማካተት ሂደት ከሦስት ዓመት በኋላ ተግባራዊ ሆኖ ይጠበቃል ተብሏል። የአዲስ አበባ ቻምበር ምርጫ ታገደም። የፌዴራል የመጀመሪያ ደረጃ ፍርድ ቤት የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ወይም የአዲስ አበባ ቻምበር በምርጫ ደንቡ ላይ በተፈጠረው አለመግባባት ምርጫ እንዳያካሂድ አገደም። ፍርድ ቤቱ እግድ የሰጠው ምክር ቤቱ የምክር ቤቱ አመራሮችና አባላት የተፈጠረውን አለመግባባት ለመፍታት ጊዜ እንዲያገኙ ነው ተብሏል። ችግሩ የጀመረው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት እጩዎችን የማጣራት ኃላፊነት ያለው ኮሚቴ በማንሳቱ ነው ተብሏል። የድርጊት እጩዎቹ በኮሚቴው እንዲጸድቁ ከሚጠይቀው የቻምበር ሕግ ጋር እንደሚቃረንም ተገልጿል። የአዲስ አበባ ቀላል ባቡር አገልግሎት ካሉት አርባ አንድ ባቡሮች እየሰሩ ያሉት አስራ ስድስቱ ብቻ ናቸዋልም። የአገልግሎቱ ዋና ስራ አስፈጻሚ ዶክተር ብርሃን አበባው ሰሞኑን ለአገር ውስጥ መገናኛ ብዙሃን እንደተናገሩት የአዲስ አበባ ቀላል ባቡር ወደ ስራ ሲገባ የነበሩት አርባ አንድ ባቡሮች ሲሆኑ አሁን አገልግሎት እየሰጡ ያሉት ግን አስራ ስድስቱ ብቻ ናቸው ብለዋል። ከግማሽ በላይ የሚሆኑት ባቡሮች አገልግሎት የማይሰጡት በብልሽት ምክንያት ነው ብለዋል። ባቡሮቹ ብልሽት በሚያጋጥማቸው ጊዜ የጥገና እቃዎች ገበያ ላይ የሉም ያሉት ኃላፊው ችግሩን ለመፍታት ከአንዱ ባቡር እየተነቀለ ወደ ሌላኛው ሲገጠም ቆይቷል ብለዋል። የባቡሮቹን ሶፍትዌር ለመጠቀም ፈቃድ አለመኖሩም ለባቡሮቹ መቆም ዋነኛው ምክንያት መሆኑንም ገልጸዋል። ተበላሽተው የቆሙ ባቡሮችን ወደ ስራ ለማስገባት የተሻለ የባቡር ትራንስፖርት አገልግሎት ለመስጠትና ዘርፉ አሁን ካለበት የውጤት መቀዛቀዝ ለማውጣት የሪፎርም ስራዎች እየሰራን ነው ብለዋል። በሪፎርሙ ትኩረት ከተሰጣቸው ጉዳዮች ዋነኛው የቆሙ ባቡሮችን ወደ ስራ ማስገባት መሆኑን የጠቀሱት ኃላፊው እስከ መጪው ሰኔ ድረስ አምስት ባቡሮ ሰዎችን ወደ ስራ ለማስገባት እየሰራን ነው ብለዋል። በአሁኑ ጊዜም የሁለት ባቡሮች የጥገና ስራ መጠናቀቁን የጠቆሙት ኃላፊው እነኚህ ባቡሮች በቀጣይ ጊዜያት ውስጥ ወደ ስራ እንደሚገቡ ተናግረዋል። በኢትዮጵያ አምስት መቶ ወረዳዎች የነዳጅ ማደያ የላቸውም ተባለም። የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 14ተኛ መደበኛ ጉባኤው ሰሞኑን ሲካሄድ በህገወጥ የነዳጅ ግብይት የተያዘ ግለሰብ ነዳጁ ተወርሶ በስራትና ከ300 ሺህ እስከ 700 ሺህ ብር በገንዘብ የሚያስቀጣውን አዋጅ አጽድቋል። የነዳጅና ኤነርጂ ባለስልጣን ዋና ዲሬክተር ወይዘሮ ሰህረላ አብዱላሂ ለቋሚ ኮሚቴው በሰጡት ማብራሪያ የነዳጅ ማደያዎች ቁጥር በቂ እንዳልሆነና የነዳጅ ማደያ ግንባታዎች በተለያዩ ሁኔታዎች ችግር አለባቸው ብለዋል። በኢትዮጵያ በአምስት መቶ ወረዳዎች የነዳጅ ማደያ እንደሌላቸውና የነዳጅ ማደያ ግንባታዎቹም የሚከናወኑባቸው ቦታዎች ጠረፍ አካባቢ በመሆናቸው ምንም ኢኮኖሚያዊ ፋይዳ የላቸውም ብለዋል። እነዚህ ጉዳዮች ደግሞ ለአቅርቦት አለመመጣጠን ችግር እንዲከሰት አድርጓልም ሲሉ ተናግረዋል። የነዳጅ ማደያ ፈቃድ በቀበሌና በወረዳ ይሰጥ የነበረ ቢሆንም ፍትሐዊ የነዳጅ አቅርቦት እንዳይኖር ማድረጉን ለቋሚ ኮሚቴው መናገራቸውን የአገር ውስጥ መገናኛ ብዙሃኖች ዘግበዋል። ይህ መሆኑ ህገ ወጥነትን እና ኮንትሮ አንድን ማዕከል ያደረገ የነዳጅ ማደያ ግንባታዎች እንዲስፋፋ አድርገዋል ሲሉም ተችተዋል። የኢትዮጵያ ንግድ ባንክ 5.3 ትሪሊዮን ብር አዘዋውር ያለው ዓለም የኢትዮጵያ ንግድ ባንክ ባለፉት ስድስት ወራት በባንኩ የዲጂታል አማራጮች የ5.3 ትሪሊዮን ብር ዝውውር መፈጸሙን አስታውቋል። ባንኩ ይህንን ያለው ባለፉት ስድስት ወራት በዲጂታል አማራጮች 910 ሚሊዮን ግብይቶች መከናወናቸውን በጠቆመበት ሰሞናዊ ጋዜጣዊ መግለጫው ነው። ንግድ ባንክ በአሁኑ ወቅት 79 በመቶ የባንኩ የገንዘብ ዝውውር ስራዎች በዲጂታል አማራጮች እየተከናወኑ መሆኑን ገልጿል። የባንኩ የዲጂታል ባንኪንግ ዲቪዥን መርቻንትና ኤጀንት ማኔጅመንት ዳይሬክተር ብሌን ሃይለ ሚካኤል እንደተናገሩት ባንኩ 30 ሚሊዮን የሲቢኢ ብርና 9 ሚሊዮን የሞባይል ባንኪንግ ተጠቃሚዎች እንዳሉት ተናግረዋል። በጦርነት እየተሰቃዩ የህመማቸውን ልክ መናገር የማይቻላቸውን የኦሮሚያና የአማራ ክልል ነዋሪዎች ሰላምን እንዲያገኙ ጥሪ እናስተላልፋለን አሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ፓትርያርክ ብፁ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወጨጌ ዘመን በረተክለ ሃይማኖት ወቅታዊ ጉዳዮችን አስመልክተው ሰሞኑን አባታዊ የሰላም ጥሪ አስተላልፏል። ቅዱስነታቸው በኢትዮጵያ በልዩ ልዩ አካባቢዎች ያሉ ጦርነቶች እንዲቆሙ ጥሪ አቅርበዋል። ልጆቻችን በሰላም መኖር እንዲችሉ በጦርነት እየተሰቃዩ የሕመማቸውን ልክ መናገር የማይቻለን የኦሮሚያና የአማራ ክልል ነዋሪዎች ሰላምን እንዲያገኙ አባታዊ ጥሪ በድጋሚ እናስተላልፋለን ብለዋል። ቅዱስነታቸው በትግራይ ክልል ያለው የአስተዳዳሪዎች አለመግባባት በሕዝቡ ላይ ተጨማሪ ችግርና ጭንቀት እያመጣ መሆኑንም ጠቁሟል። በትህትና መንፈስ እርስ በርስ መገናዘብ ተፈጥሮ እረፍት ያጣው ሕዝብ መረጋጋት እንዲችል ታደርጉ ዘንድ አደራችን የጠበቀ ነው ብለዋል። በተጨማሪም ቅዱስነታቸው በትግራይ ክልል ስለሚገኙ የሃይማኖት አባቶች ጉዳይም በአባታዊ የሰላም ጥሪ መልእክት አንስተዋል። «መበደላችሁን እናውቃለን፣ በሐዘናችሁ ሰዓት አብረን መቆም ባለመቻላችን ማዘናችሁ እርግጥና ተገቢ ነው ያሉት ቅዱስነታቸው፣ ነገር ግን ሁሉም ነገር የሚካሰው በእርቅ ሲሆን፣ እኛ የገፋነውን እርቅ ዓለም ሊቀበለው ስለማይችል፣ በእጃችንም የያዝነው መስቀለ ክርስቶስ የሰላም አርማ ነውና ልባችሁን ለሰላም ለአንድነት እንድታዘጋጁ እንጠይቃለን ብለዋል። Subtitulado የውጭ ጉዳይ ሚኒስቴር መቀመጫቸውን በአዲስ አበባ ላደረጉ ዲፕሎማቶች ለመንግስት ሳያሳውቁ ከአዲስ አበባ እንዳይወጡ ማሳሰቢያ ሰጠ። በውጭ ጉዳይ ሚኒስቴር በኩል ለዲፕሎማቲክ ማህበረሰብ የተላከው ደብዳቤ እንደሚያስረዳው ዓለም አቀፍ ማህበረሰብ ድርጅቶች በአገሪቱ ድንበር ውስጥ ለሚያደርጓቸው ማናቸውም እንቅስቃሴዎች ቅድመ ፈቃድ እንዲጠይቁ አሳስቧል። በአዲስ አበባ ለሚገኙ ዓለም አቀፍና ቀጠናዊ ተቋማት፣ ዲፕሎማቲክ ማህበረሰብ ድርጅቶችና መንግስታዊ ያልሆኑ ዓለም አቀፍ ተቋማት ከአዲስ አበባ ውጭ የሚያደርጓቸው የሚሰጣቸውን ጉዞዎች በተመለከተ በሚኒስቴር መስሪያ ቤቱ በተቀመጠ የቅድሚያ ማሳወቂያ ፎርም ከሞሉ በኋላ መሆን እንዳለበት አመላክቷል። ይሁን እንጂ ለዲፕሎማቲክ ማህበረሰብ የተጻፈው ደብዳቤ ማስጠንቀቂያው ለስራ ወይም ለግል ጉዳይ የሚጓዙትን እንደሆነ በግልጽ አያስረዳም ሲል ሪፖርተር ጋዜጣ ዘግቧል። ከውጭ ጉዳይ ሚኒስቴር አገኘሁት ባለው መረጃ መሰረት ከዚህ ተመሳሳይ ደብዳቤ ተጽፎ የነበረ ቢሆንም አንዳንድ ዲፕሎማቶች አሁንም ከፌዴራል መንግስቱ ውቅና ውጭ ሲንቀሳቀሱ በመገኘቱ ይህ ደብዳቤ ለመጻፍ ምክንያት ነው ብሏል ሪፖርተር በዘገባው። በመጨረሻም የአቶ ቡልቻ ደመቅሳ የቀብር ስነ ስርዓት ተፈጸመም። የአንጋፋ ፖለቲከኛና የምጣኔ ሀብት ባለሙያው አቶ ቡልቻ ደመቅሳ የቀብር ስነ ስርዓት በጴጥሮስ ወጳውሎስ ጳውሎስ መካነ መቃብር ተፈጽሟል። የአቶ ቡልቻ ደመቅሳን አስከራይን ለገጣፎ ከሚገኘው መኖሪያ ቤታቸው ወደ አድዋ ድል መታሰቢያ ከፍተኛ የመንግስት ኃላፊዎችና ወዳጅ ዘመዶቻቸው ዘመዶቻቸው በተገኙበት ሽኝት ተደርጎለታል። ከሽኝቱ በኋላም የቀብር ስነ ስርዓታቸው በጴጥሮስ ወጳውሎስ ጳውሎስ መካነ መቃብር ተፈጽሟል። አቶ ቡልቻ ደመቅሳ ታኅሳስ 28 ቀን 2017 ዓ ም ህልፈታቸው እስከተሰማበት ቀን ድረስ በተለያዩ የኢኮኖሚና የፖለቲካ ዘርፎች ሀገራቸውን ሲያገለግሉ መቆየታቸው ይታወሳል። በተመሳሳይ በአዲስ አበባ ዩኒቨርሲቲ ለበርካታ ዓመታት በመምህርነት ያገለገሉት አንጋፋው ኢኮኖሚስትና ፖለቲከኛ ፕሮፌሰር በፍቃዱ ደግፌ ከዚህ ዓለም ድካም አርፏል። በተለይ በኢኮኖሚ ጉዳዮች በአደባባይ ተናጋሪ ምሁርነታቸው የሚታወቁት ፕሮፌሰር በፍቃዱ ደግፌ የመጀመሪያ ድግሪያቸውን ከአዲስ አበባ ዩኒቨርሲቲ እንዲሁም በጀርመን ሀገር በሚገኙ ዩኒቨርሲቲዎች ሁለተኛና ሶስተኛ ድግሪያቸውን ተቀብለዋል። የኢትዮጵያ ኢኮኖሚክስ ማህበር መስራችና ሶስተኛው ፕሬዚዳንት የነበሩት ፕሮፌሰር በፍቃዱ በአፍሪካ የኢኮኖሚ ኮሚሽንም በአማካሪነት አገልግለዋል። ፕሮፌሰር በፍቃዱ በምርጫ 97 የቅንጅት አባልና መስራች በመሆን በምርጫው የተሳተፉ ሲሆን በምርጫው ማግስት ለእስር ከተዳረጉት 38 አመራሮችና የመገናኛ ብዙሃን ባለሙያዎች አንዱ ነበሩም። ከቅርብ ጊዜያት ወዲህ የኢዜማ መስራችና አባል በመሆን በአዲስ አበባ ምርጫ ክልል 24 አባል የነበሩት ፕሮፌሰር በፍቃዱ ደግፌ በምርጫ 2013 ለህዝብ ተወካዮች ምክር ቤት መወዳደራቸው ይታወሳል። ፕሮፌሰር በፍቃዱ ባደረባቸው ህመም በሕክምና ሲረዱ ቆይተው ጥር አንድ ቀን 17 ዓ.ም በሞት መለየታቸውን ኢዜማ የገለጸ ሲሆን የቀብር ስነ ስርዓታቸው በአዲስ አበባ ቀራኒው መድኃኔ ዓለም ተፈጽሟል። ሀገርኛ ሪፖርት